ኦባማ ለሁለተኛ ዙር አገራቸውን በፕሬዝደንትነት ለማስተዳደር ያስቻላቸውን ምርጫ ባሸነፉ ማግስት ከፊታቸው የተደቀኑ ፈተናዎችን ለመፍታት የሚያስችሉ አቅጣጫዎች መመርመር ይዘዋል። በዩናይት ስቴትስ ምክር ቤት አብላጫ መቀመጫዎችን ከያዘው ከተፎካካሪው የሪፐብሊከን ፓርቲ አባላት ጋር አብሮ ለመሥራት ያላቸውን ሁለቱ ወገኖች በየፊናቸው ዝግጁ መሆናቸውን ጠቁመዋል። ለመሆኑ ቀጣዩ የሁለተኛው ዙሪያ አስተዳደር ዘመናቸው ምን ዐይነት ገጽታ ይኖረው ይሆን የትንታኔ ውይይታችን ያተኩርበታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ክፍለ ግዛት የካሊፎርኒያ ስቴት ዩኒቨርስቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ እንዲሁም በሞርጋን ስቴት ዩኒቨርስቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ ይሆናሉ። ፕሮፌሰር ጌታቸው፣ ቀዳሚውን ጥያቄ ረድሰው ንወርቡር በአጠቃላዩ ጭብጥ እንንደርደር ና እጅግ የጠበቀ ፉክክርና የመከፋፈል ዝንባሌ ከተንጸባረቀበት የጦፈ የምርጫ ዘመቻ በኋላ ፕሬዚዳንት ባራክ ኦባማ ሁለተኛ ዙር የስራ ዘመናቸውን የሚጀምሩት በርካታ አወዛጋቢና የሁለቱን ወገኖች የትብብር ስራ የሚጠይቁ ቁልፍ ቁልፍ አሳሳቢ ጉዳዮች ባሉበት ነው። በየትኞቹ ጉዳዮች ላይ ዛሬ በሁለቱ ዋና ዋና ፓርቲ የሚገኙ ወገኖች በመተባበር መስራት ይቻላቸዋል? የፕሬዝዳንት ኦባማ ሁለተኛው አስተዳደር ዘመናቸውስ ምን አይነት ገጽታ ይኖረው ይሆን? እሺ፣ መጀመሪያ እንግዲህ በአገር ደረጃ የዚህ የኢኮኖሚ ሁኔታ ነው የኢኮኖሚ ሁኔታ ለምሳሌ ብዙ መራጮች በበቀደምነቱ ምርጫ ላይ እንደተናገሩ ከሆነ እኔም እንደማምነው ይህ የኢኮኖሚ ችግር ውርስ ነው፣ ከፕሬዚዳንት ቡሽ የወረሱት ሁኔታ ነው እና ያንን ደግሞ ለማስተካከል ሲባል ያው ሪፐብሊካኖቹ ጋር የጣፍጠውባቸዋል እና ያ ሊሰምር አልቻለም። ግን ጥሩ ሀሳብ አላቸው ይህንን ሀሳብ ግን ከግብ ለማድረስ ሌላ አራት አመት ተሰጥቷቸዋል ምናልባት እዛ ላይ አተኩረው ሊሰሩበት የሚችሉ ይመስለኛል ይህንን ስንመለከል ለምሳሌ በከበርቴዎች ላይ ታክስ መጨመር አለበት የሚል ስልሳ ከመቶ መራጮች ደግፈዋል እነዚህ ከበርቴ የሚባሉት ደግሞ ከ ሁለት መቶ አምሳ ሺ በላይ ገቢ ያላቸው ናቸው እና እነዚህ ታክስ ቢከፍሉ ያ የታክስ ገንዘባቸው ድሀውን ይረዳል ይደጉማል በማለት ያምናሉ እና በዛ በዛ ላይ ሊሰሩና ያንን ሊገፉበት ይችላሉ። ሌላኛው ደግሞ በዚያው አካባቢ የበጀት ቅነሳ መኖር አለበት። ምክንያቱም ብዙ በጀት ብዙ ገንዘብ የሚፈስበት ያለ ለምሳሌ መከላከያ፣ እነኛ እነኛ የበጀት ትርፍራፊዎች ወይንም ደግሞ ክልክ የባሱ የበጀት ሁኔታዎች ተቀንሰው ለመጀመሪያ ጊዜ ባራክ ኦባማ የአገር ግንባታ ባሉት ላይ ሊውል ይችላል ይህ አገር ግንባታ የሚባል በአሜሪካ ሀገር ሲጠቀሙ ይህ የመጀመሪያ ነው ይህ አገር ግንባታ ምን ነው የሚመለከተው መንገዶች ድልድዮችን መስራት ስራ የስራ ዕድል መክፈት እነዚህ እነዚህን በሪፐብሊካን የተያዘው የህዝብ መወከያው ክፍል እንደሚሉት እነሱ ከረዷቸው፣ አንድ ላይ ከተጋገዙ እነዚህ እነዚህ ነገሮች ሊያስተካክሉ ይችላሉ። በመጨረሻ ደግሞ ስለ ጤና እንክብካቤ ፕሬዚዳንት ኦባማ ያነሷቸው እና የጀመሯቸው ነገሮች አሉ። በዛ ላይም ደግሞ እነኚህ ሪፐብሊካኖቹ ከረዷቸው፣ ወደ ሰመረ መንገድ ሊሄድ ይችላል። እነዚህ የጤና እንክብካቤ የምንላቸው ለምሳሌ ለጡረተኞች ለሽማግሌዎች የጤና መድን ሽፋን ለሌላቸው ኢንሹራንስ ለሌላቸው መር የለቀቀ የመድኃኒት ዋጋ የሕክምና ዋጋ ያ ሁሉ ለደሃው ህዝብ እንዲቀርብ ለማድረግ እንዲስተካከል ለማድረግ ያንን ያንን ለማድረግ እንግዲህ የሪፐብሊካኖቹ ከረዷቸው ሊሰምርላቸው ይችላል። በፖለቲካ አነጋገር እንደሚባለው ለመደነስ ሁለት ሰው ነው የሚጠይቀው ለማጨብጨብም ሁለት እጅ ነው የሚጠይቀው እና እንደዚሁም ሪፐብሊካኖቹም ከዴሞክራቶቹ ጋር በተለይም ደግሞ ከዴሞክራት ፕሬዚዳንት ጋር ሆነው የሀገሪቷን እጣ ድል ወደ ሰመረ መንገድ ሊወስዱ ይችላሉ ብዬ እገምታለሁ። መልካም ፕሮፌሰር አለማየሁ ወደ እርስዎ በቀጥታ ልምጣ። በዶክተር ጌታቸው በርከት ያሉት ነጥቦች ተነስተዋል። አንኳር አንኳር የሚባሉትን የሚያከራክሩ ነጥቦች ላንሳ። ባለጸጋ የሆነችው አገር አስራ ስድስት ትሪሊዮን ዶላር ባለ እዳ ናት። በአሁኑ ሰዓት ከምታስወጣው የምታስገባው እየጨመረ በመሆኑ እዳዋ እየጨመረ ነው። በብዙ ሚሊዮን የሚቆጠሩ አሜሪካውያን ስራ አጥ ናቸው። የበጀት ቅነሳው ግድ ነው የሚለው ክርክር የሚስማሙበትም ቢሆን አካሄዱ ላይ ሁለቱ ፓርቲዎች ይለያያሉ። የቀረጥ ህጉም ይለወጥ ይላሉ። ሁለቱም የተለያየ አቅጣጫ አላቸው። የኢሚግሬሽን ፖሊሲ ሌላው የሚያተኩሩበት ርዕስ ነው። በጣም በርካታ አጀንዳዎች ናቸው ጠረጴዛቸው ላይ ያሉት። በእርግጥ ከነኚህ ውስጥ ሁለቱ ወገኖች በመተባበር ሊሰሯቸው የሚችሉ ሁኔታዎች ይታዩታል። ምን ያህል የሚሳካ ይመስሎታል? ከነኚህ ሁሉ በርካታ አጀንዳዎች አንጻር ማለፊያ ነው እንግዲህ መጠየቅ ያለብን ምንድን ነው ለመገንዘብ አሁን የጠቀስካቸው ነጥቦች ትላንትና ምርጫው ከመደረጉ በፊትና ዛሬ የአሜሪካን መንግስት የተወሰነ ለውጥ አለው ወይ ብለን ነው የምንጠይቀው። ይሄም ማለት ምንድን ነው? አገሪቷ እስካሁን እንግዲህ የተከፈለ መንግስት ይሉታል ወይም ዲቫይደድ ገቨርንመንት እናት ነው ነው የሚባለው። ዶክተር ጌታቸውም እንደጠቀሰው የፕሬዚደንቱ ያው በዴሞክራቶች እጅ ነው ያለው። ሴኔቱ አሁን እንዳየነው በምርጫው በኩል ቢያንስ ቢያንስ እስከ ሀምሳ አምስት ዴሞክራቶች ይገኛሉ። አርባ አምስት ሪፐብሊካኖች አሉ ማለት ነው። ሀውስ በሚባለው አካል ደግሞ መቶ ዘጠና አንድ ዴሞክራቶች ሲኖሩ ሁለት መቶ ሰላሳ ሁለት ሪፐብሊካኖች አሉ። ግን እዚህ ሀገር ማናቸውም መምሪያ በህግ መሰረት መሆን አለበት። በህግ በሚወጣበት ጊዜ ሁለቱ ሴኔቱና ሀውስ የተባሉት መስማማት አለባቸው። ችግሩ ምንድን ነው? እስካሁን ድረስ ላለፉት ሶስት አራት ዓመታት በሁለቱ መካከል መስማማትም አልነበረም እንደ ትንንቅም ነበር። ምክንያቱም አንዱ በሪፐብሊካን ነው የሚቆጣጠረው፣ አንደኛው በዴሞክራት ነው ያለው። ህገ መንግስቱ ሁለቱ ተስማምተው ህግ ካላወጡ ምንም ነገር ሊሰራ አይችልም ይላል። እንግዲህ ይሄ ነገር የሚያመጣው ጥያቄ ምንድን ነው? ሁለቱ ፓርቲዎች ተስማምተው መሀል ላይ ተገናኝተው ተጨባብተው እጅ ማለት ነው ሊያራምዷቸው የሚችሉት መምሪያዎች አሉ ወይ የሚለው ጥያቄ ነው። እዚህ ሀገር ባይ ባይ ፓርትነርሺፕ ይባላል። ወይንም ሁለት ፓርቲዎች ግጥ የተለያየ ፕሮግራምም አጀንዳም ሪዮታርምም የመሳሰሉትም ነገር ቢኖራቸው ለአገሪቷ ደህንነት ለሀገሪቷ ጤንነት ለሀገሪቷ ምጣኔ ሀብት የህዝቡን ደህንነት የሚጠብቁ ነገር ለማድረግ ብሎ ልዩነታቸውን ቀነስ አድርገው በሚስማሙበት ነገር እና በተለይ ደግሞ አሁን በጠቀስካቸው ነገሮች በታክስ ናሽናል ዴት ወይም ዕዳ በሀገሪቷ ወደ አስራ ስድስት ትሪሊዮን ብር አለ። ያን ዴት ነው የሚቀነሰው። አፍጣጭ የሆኑ ጥያቄዎች፣ ኢሚግሬሽን የመሳ የመሳሰሉትን ነገሮች እንዴት ነው አብረው ተስማምተው አንድ መምሪያ ሊያወጡ የሚችሉት ነው? እንግዲህ እንደሚመስለኝ ነ ሪፐብሊካኖች የተማሩት ትምህርት አለ ብዬ ነው ገምት። ለምሳሌ በኢሚግሬሽን የተመልከት ነው እንደሆነ ሂስፓኒክስ በሚባሉት በእነሱ በኩል ፕሬዚደንቱ ወደ ሰባ ሁለት ከመቶ ድምፅ አግኝተዋል። ይህም ማለት ምንድን ነው? ለኢሚግሬሽን ለሂስፓኒኮች በጣም በጣም አሳሳቢ የመምሪያ ጥያቄ ነው። ብዙ ብዙዎቹ አሜሪካን ሀገር ውስጥ አለ ወረቀት አለ ዜግነት ስለሚኖሩ ከሀገር ውስጥ በአንድ ቀን ውጡ ስለሚቻል ዲፖርቴሽን ማለት ነው። እነዚህን ነገሮች ለመቀነስ እና በተቻለ መጠን ደግሞ መንገድ ተከፍቶላቸው የሀገሪቱም ነዋሪ ሆኖ ከዛ በኋላ ደግሞ ወደ ዜግነትም የሚያመራ ነገር የሚያመጣ መፍትሄና መምሪያ መምጣት አለበት ማለት ነው። ይህንን ለማድረግ ሁለቱም ሪፐብሊካኖቹም ዴሞክራቶቹም መግባባት አለባቸው ማለት ነው። ይሄ ግን አሁን ምርጫ ያላቸው አይመስለኝም። ምክንያቱም ሪፐብሊካኖች ድምጽ ያጡበትን ሲገነዘቡት ያን ከዛ ሂስፓኒክ ከሚባሉት ከነሱ የእነሱን ምርጫ ወደፊት ድምፅ ስለሚፈልጉ የግዴታ አብረው ይሰራሉ ብዬ አምናለሁ። በታክሱም እና በናሽናል ዴት በሚባለው በሀገሪቷ እዳ ላይ ባለውም ነገር ቀደም ብለን እንደጠቀስከው ታህሳስ መጨረሻ ላይ አንድ ነገር ካልተደረገ፣ ባጀት ጠቅላላ፣ ሁሉም በፌዴራል መንግስት ያሉት መስሪያ ቤቶች በሙሉ ካህናታቸው ላይ ያለው ባጀታቸው ሊነሳ ስለሚችል ይህንን ነገር ለማስወገድ ሁለቱም ግዴታቸው ነው ምርጫ የላቸውም ብዬ ነው ማለት ነው መልካም ፕሮፌሰር ጌታቸው እሺ አንድ ሁለት ገብጋቢ ነገሮችን ላንሳ በዚህ በኢሚግሬሽን ላይ እኔ ያለሁበት ግዛት ሜሪላንድ ድሪም አክት የሚባል ህግ አሳልፏል ተቀባይነት አግኝቷል ይህ ምንድን ነው ወላጆቻቸው ያለ ፈቃድ እዚህ ያሉ ልጆች ሶስት አመት ሀይ ስኩል ከተማሩ ታክስ ከከፈሉ ዩኒቨርስቲ ሲገቡ የዚህ ለሜሪላንድ ዜጋ ተብለው ረከስ ያለ የትምህርት ክፍያ ሊከፍሉ ይችላሉ። ያንን ላስረግጥ ብዬ ነው። ሁለተኛው በሪፐብሊካኖቹም ሆነ በፕሬዚዳንት ኦባማን በዴሞክራቶቹ በኩልም አንገብጋቢ የሆኑ ነገሮች አሉ መነሳት ያለባቸው። ይሄውም ስራ አጥነት ሰባት ነጥብ ዘጠኝ ወይም ደግሞ ሀያ ሶስት ሚሊዮን ህዝብ ስራ አጥ ሆኗል። ሰባት ነጥብ ዘጠኝ ከመቶ እያሉ ከመቶ ሰባት ነጥብ ዘጠኝ ከመቶ ወይም ሀያ ሶስት ሚሊዮን ስራ አጥ ሆኗል እና ይህ ምንድን ነው ከአምስት አሜሪካዊ ውስጥ አንዱ ስራ የለውም ማለት ነው ሌላው ደግሞ አርባ ስድስት ሚሊዮን ህዝብ ወይም ደግሞ ከስድስት አሜሪካዊ ውስጥ አንዱ በድህነት አረንቋ ውስጥ ነው ያለው እንግዲህ አርባ ስድስት ሚሊዮን ህዝብ ሀብታም በሚባለው አገር ውስጥ ድህነት ውስጥ መኖር ማለት በጣም የሚዘገንን ነገር ነው። ብዙ የኤዥያ አገሮች እና በተለይ ደግሞ የላቲን አሜሪካ አገሮች እንደነ ብራዚል ያሉ እኔ ያየሁትም እንደነ ፐሩ ያሉ አገሮች ድህነትን ለመቀነስ ትልቅ ትልቅ ጦርነት እያካሄዱ ነው እና ያ አርባ ስድስት ሚሊዮን ሀብታም በተባለበት አገር ውስጥ ድሀ መሆን ያ መለወጥ አለበት። በሺ ዘጠኝ መቶ ስልሳ አምስት አመተ ምህረት ፕሬዚደንት ሊንደን ቢ ጆንሰን በድህነት ላይ ጦርነት አነሳለሁ ብለው እንዳሰቡና በስራ ላይም ደግሞ ለማዋል እንደፈለጉት ሁሉ አሁንም ፕሬዚዳንት ኦባማ በድህነት ላይ ጦርነት ማዝመት አለባቸው። ያ ሁለቱንም ሪፐብሊካኖቹንም ዴሞክራቶቹንም የሚመለከት ሁኔታ ነው። ይህ ቸል የሚባል ታይት የሌለበት ሁኔታ መስሎ ይታየኛል። ወደ ሌላ አንኳር እስከ ማለፋችን በፊት ፕሮፌሰር አለማየሁ አንድ ባጭሩ የሚመልሱት ጥያቄ ላስከተል ቀደም ሲል ምርጫ የላቸውም ብለዋል። የምክር ቤቶቹ አባላትም ሆኑ ፕሬዚዳንቱ ተባብረው መስራት አለባቸው። ከፊታቸው የተደቀነውን ትልቅ ፈተና፣ የእነሱን ትኩረት የሚሹ ለሀገሪቱ ህዝብ ወሳኝ የሆኑ ጉዳዮችን፣ ችግሮቹን ለመቅረፍ ተስማምቶ ተነጋግሮ መስራት አለባቸው። ምርጫ የላቸውም ብለዋል። በርካታ አጀንዳዎች ናቸው ያሉት። በአንጻሩ ግን አብላጫ መቀመጫ ያላቸው በነበረ ጊዜ ያልተሳኩ የፕሬዚዳንቱ ፓርቲ አብላጫ መቀመጫዎች በምክር ቤት በነበረው ጊዜ ያልተሳኩ አጣብቅኝ ውስጥ የሚያስገባውን ሁኔታ መከሰቱ አልቀረም እና ያን ያህል የተለየ ነገር አይፈጠርም ለሚሉት ቅድም ምርጫ የላቸውም ያሉት እንዳለ ሆነው ምን ያህል ተስፋ ጭላንጭል ይታዩታል? ይሄ አሁን ያልከው አጣብቅኝ ሁኔታ እነሱ ግሪድ ሎክ ይሉታል፣ ለምንድን ነው የተፈጠረው? ነው ሚች ማካነል የሪፐብሊካን የሴኔቱ መሪ የተናገሩት አንድ በጣም የሚያሳዝንና የሚያስደንቅ ነገር አለ። ይሄም ያሉት ምንድን ነው፣ እኛ ሪፐብሊካኖች ራሳቸውንም ጨምሮ በሴኔቱም ሆነ በሌላ በኩል ዋናው ግብራችን ዋናው ሀሳባችን ከዓለም ሁሉ ማድረግ የምንፈልገው ፕሬዚዳንት ኦባማ አንድ ተርም ብቻ ወይንም ለአንድ አራት ዓመት ብቻ እንዲሰሩ ነው ከዛ በኋላ እንዲወገዱ ነው። ስለዚህ የማናቸውንም ነገር የሚያስፈልገውን ነገር እናደርጋ እንዲከሽፉና እንዲወድቁ፣ ሁለተኛ እንዳይመረጡ። እሱ ብቻ ነው ሚሽናችን፣ እሱ ብቻ ነው ማድረግ የምንፈልገው ብለው ይሄንን ለህዝብ አስተዋውቀው ነበር። ይሄን ማለት ምንድን ነው ያልከው የአጣብቅኝ ሁኔታ፣ ፕሬዚደንት ኦባማ በሚሞክሩት ነገር በምጣኔ ሀብት ሆነ በሁሉም ነገር መንገዳቸውን እየዘጉ ፖሊሲያቸው እንዲከሽፍ በማድረግ አዲስ ሀሳብ በሚመጣበት ጊዜ እንዲወድቅ በማድረግ እነዚህን የመሳሰሉ ነገሮች የሚወድቁበትን የሚፈልጉበት ጊዜ ነው። ይህንን የሚያደረጉት ምንድን ነው? በአሁኑ ምርጫ እሱን እናሸንፋለን። ምክንያቱም ኢኮኖሚ የወደቀ እንደሆነ ህዝቡ ያይ ና አይ፣ በፕሬዚደንት ኦባማ ስለ ኢኮኖሚው አልቻሉበትም ና ሪፐብሊካኖች ይመረጡ ነው። የጤንነት መምሪያው የከሸፈ እንደሆነ አይ፣ ገንዘብ ያስወጣል የሰውን መብት ይገፋል እየተባለ ብቻ ከህዝብ አጥላልተን እሳቸው እንዲወድቁ እናደርጋለን የሚል ነው። ይሄ ነገር አሁን እንደከሸፈ ይታያል። ምክንያቱም ይሄ ሁሉ ተደርጎ ኢኮኖሚውም እንደዛ ወደቀ ተብሎ ጥፋታቸው ማደረጉ ሁሉ ነገር ወንጀሉን፣ ክሱ ሁሉ ቀርቦባቸው ተመረጡ። ስለዚህ ከዚህ በኋላ አራት አመት እንደገና መጠበቅ አይችሉም። ከአራት አመት በኋላ እሳቸው ከስራ ይገለላሉ። እንደምታቁት ሁሉ በአሜሪካን ሀገር አንድ ፕሬዚዳንት ለዘላለም አይቀመጥም ወይም ለሀያ አመት አይቀመጥም። ስለዚህ አብሮ ተስማምተው ካልሰሩ በሚቀጥለው ጊዜ ደግሞ በተለይ በሁለተኛ አመት በሚመጣበት ምርጫ የዛሬ ሁለት አመት ሌላ ሚድር የሚሉት አለ መካከለኛ አመት ላይ በሚደረገው ምርጫ ላይ እንደገና ሀውስ የተባለውን አካል እሱንም ሊያጡት ይችላሉ። ምክንያቱም ፕሬዚዳንቱ ያሉት ምንድን ነው፣ አሁን ችግር ከገጠመኝ እንደ ድሮ ዝም ብዬ ከእነሱ ጋር መሟገትና መከራከር ሳይሆን ወደ ህዝቡ መጥቼ ሮሮዬን አሰማለሁ ነው የሚሉት አቤት ሳይን አቀርባለሁ። አልሰራም አሉ አብረው እና አንድ ነገር አድርጎ ከህዝቡ ጋር እጮኋለሁ ትላሉ። የግዴታ የህዝቡ ጩኸትን መሰማቱ ስለማይቀር ግዴታቸው ይሄ ነው። ምንም ምርጫ የላቸውም ። ሪፐብሊካኖች ከፕሬዚደንቱ ጋር መስራት አለባቸው። ለእነዚህም ነው የጠቀስካቸው ነገሮች መፍትሄ መገኘት አለበት ማለት ነው። መልካም ወደ ውጭ ፖሊሲዎች እናቅናና ለአድማጮቻችንም ቀረብ ለማድረግ በተለይ የኢትዮጵያንና ና በጠቅላላውም የአፍሪካን ጉዳዮች በሚመለከት ዲሞክራሲን በዓለም ዙሪያ በማስፋፋቱ ፕሬዚዳንት ባራክ ኦባማ በሁለት ሺ ስምንቱ ምርጫ ዘመቻ ቀደም ብሎ እንዲሁም ከተመረጡ በኋላ በጋናና ና በሌሎች ሀገሮች ባደረጓቸው ንግግሮች ያን አይነት የመሪነት አርአያ ነት ሊከተሉ እንደሚፈልጉ ቢናገሩም ያሰቡት የተናገሩት አልተሳካም፣ እውን አልሆነም የሚሉ የሚደግፏቸው ተቃዋሚዎች እንዳሏቸው ይታወቃል። በውጭ ሀገር ለሚደረጉ ለውጦች የዩናይት ስቴትስ ፕሬዚዳንት ቀዳሚ ዓላማው አለመሆኑ ይታወቃልና ያን እንዴት ማስማማት ይቻላል? የሀገር ብሔራዊ ፍላጎት ባለበት ከሌሎች ጋራ መስራት የሚፈለገውና መራጩ ህዝብ ደግሞ በተዘዋዋሪ የሚፈልገው እንዴት ማስማማት ይቻላል? አድማጮች ውይይቱ አልተቋጨም። ለዚህና ለቀሪው በመጪው ሳምንት ፕሮግራማችን እንመለስበታለን። ለዛሬው ግን እንግዶቼን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።